صفاء في لا መላከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅና የብሪስበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ወይዘሮ ሰብለ ወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ዳይሬክተር፣ ወይዘሮ ሰብ በተለይ ማህበረሰቡ በዚህ በቅጹ አሞላል ላይ ምን አይነት ጥንቃቄዎች ማድረግ ይገባቸዋል? ፎርሙን ከመምላታቸው በፊት ምንምን ነገሮች ሊያስቡ የሚገባቸ ነገሮች ይኖራሉ፣ ያስፈልጋሉ ይላሉ። እሺ። ከሳሁን በዋናነት ለምሳሌ ከሚጠይቃቸው መሰረታዊ ጥያቄዎች አሉ። ለምሳሌ ቤት ውስጥ እንግሊዘኛ ቋንቋ ትናገራላችሁ ወይ ሲል፣ አንዳንዱ ሰው ከልጁ ጋር በእንግሊዝኛ ስላወራ ለምሳሌ ልጁ የእንግሊዝኛ ተናጋሪ አድርጎ የመሙላት ባህሪ አለ። አሁን ለምሳሌ ምን ያህል አማርኛ ቋንቋ ተናጋሪ አለ የሚለውን ለማወቅ ቢፈለግ እሱን ቁጥር ያበላሻል ማለት ነው ወይም ያሳንሳል ማለት ነው። ስለዚህ ለምሳሌ ልጆች ካሉ የልጆች ከተሞላ በኋላ ቋንቋቸው አማረኛ ከሆነ ኦሮምኛም ከሆነ ትግረኛም ከሆነ ከንባተኛም ሊሆን ይችላል ቤት ውስጥ የሚናገሩትን ቋንቋ የማዘር ታንጋቸውን በስነ ስርዓት መሙላት አለባቸው ማለት ነው። ስለዚህ በዋናነት እንደነዚህ አይነት ለምሳሌ ከየትውልድ ቦታ ኃይልና ውጪ ሌላ ሀገር ቢወለዱ ለምሳሌ ኢትዮጵያ የተወለዱ ሰዎች ኢትዮጵያ ብለው ይሞላሉ የትውልድ ስፍራ ስለሚለው ማለት ነው። ለምሳሌ ሌላኛው ኬንያ ተወልደው ግን ኢትዮጵያውያኖች ናቸው። ኬንያ ስለተወለዱ ኬንያውያን ተብለው ሊቆጠሩ አይገባም። እንደሱ አይነት ስህተትም ይታያል ማለት ነው። ስለዚህ ኢትዮጵያዊ ማንነታቸውን በአግባቡ ማስቀመጥ አለባቸው ኢትዮጵያዊ አንስስተሪ ይጠይቃል አንድ ቦታ አንዳንድ ቦታ ላይ አንስስተሪያቸው ሲል ኢትዮጵያዊ አንስስተር የሚለውን እሱንም በአግባብ መሙላት ለልጆቻችንም ለራሳችንም ማለት ነው በትክክል ከየት እንደመጣ ማን እንደሆንን በአግባቡ መሙላታል ያ ቁጥር ስፔሻ ቋንቋ የባህል እና አንስስተሪ በትክክል መሙላት ለብዙ ነገር ይጠቅማል ማለት ነው እና ሱዳን ስለተወለደ አንድ ሰው ሱዳናዊ ነው ማለት አይደለም ምክንያቱም በሪፊጅ ውስጥ ባለን ሂደት ውስጥ አንድ ሪፊጅ ውስጥ ያለ ሰው የዛ ሀገር ዜግነት ማንነት የለውም። የስቴት ለስ ተብሎ ነው ብዙ ጊዜ የሚባለው እንደው ምክንያቱም ስቴቱ የመጣበት የተወለደበት፣ የቤተሰቡ አንሴስተሩ ያለበት ስለሆነ ማለት ነው። ስለዚህ እነዚህም ነገሮች በአግባብ በጥንቃቄ መሙላት ይጠይቃል። የሃይማኖት ነገር ብለው ይጠቀሳል እና እኛ ለምሳሌ ፕሮቴስታንት የሆነው ሙስሊም የሆነው አለ ሙስሊም ቢልም ለምሳሌ ኢትዮጵያዊ ሙስሊም ማለቱ ምንድን ነው የሚጠቅመው? ወይም ኢትዮጵያዊ ፕሮቴስታንት ብሎ ማስቀመጡ፣ ኢትዮጵያዊ ኦርቶዶክስ ብሎ ማስቀመጡ የመጣበት ምክንያቱ ሲሰባሰብም ሰቡን ሲሰባሰብ እዚህ እናቃለን። አሁን ፕሮቴስታንቱ አብዛኛው አንድ ላይ ሆኖ ነው የሚያመልከው በለበለ ራሱ ማለት ነው በራሱ ቋንቋ ነው የሚያመልከው እና ያንን ግን ለበኋላ ላይ በሃይማኖት ጉዳይ ላይ በሪሶርስ አሎኬሽን ሲመጣ ፕሮቴስታንት ይባልና ወደ አንድ ጎን ይቀመጥና የዛን ካልቸራል አጀንሲ በትክክል መግለጽ አይቻልም ማለት ነው። የኢትዮጵያዊ ፕሮቴስታንት የሆነው ከዚህ ካለው ፕሮቴስታንት ለምሳሌ በአማርኛ ብያመልክ ነው አብዛኛው አብዛኛው ማለት ይቻላል። እና እንዲህ አይነት ነው። ሙስሊሙም ራሱ ለምሳሌ የተለያዩ የኢትዮጵያዊ ሙስሊም የራሱ ባህላት አሉ። ኢትዮጵያዊ ሙስሊም በመሆኑ ብቻ ማለት ነው። እና እንዲህ አይነት ነገሮችን በትክክል መሙላትና እስቴት ማድረግ ለቁጥራችን በአግባቡ መቆጠርና በኋላም ላይ በዚህ ጉዳይ ላይ የባህል የሂስትሪ ጥናት የሚያደርጉ ሰዎችን በአግባቡ ማን እዚህ ቦታ ላይ በምን ያህል ቁጥር እንደነበር ማስረዳት ይቻላል ማለት ነው። ለምሳሌ ያሉ እነዚህ የሚኖርባቸውን አካባቢ በትክክል መግለጽ ነው ማለት ነው። አለበለዚያ በትክክል ፖስተ ኮርዳችን ካልሞላን በትክክል ያለንበት የምንኖርበትን ትክክለኛውን ቦታ አንዳንድ ጊዜ ለትምህርት የሆነ ቦታ ልጆቻችን ሄደው ያመኖሪያቸው ላይሆን ይችላል። ግን የመጡበት የሚኖሩበት ዋና አድሬሳቸውን ነው የሚሞሉት ማለት ነው። እዚህ ላይ ሬ እንደ አንድ የምጨምረው አለ ደ ጊዜ ከተፈቀደልኝ፣ ከዚህ ላይ ብዙዎች አሁን አንዳንድ በጣም ስለ ሪፊውጂ ወይም ደግሞ እንደኛ ነት ስለ ማይግራንት የተሳሳተ አመለካከት ያላቸው በዚህ ሀገር አንዳንድ ሰዎች አሉ። ይኸው ምንድን ነው ስለ ኢዱኬሽን እና ወርክ የሚል ነው። ስለ ስራ ያነሳል፣ ስለ ትምህርት ደረጃ ያነሳል። እና ደግሞ ህዝባችን ደግሞ ሁላችሁም እንደምታውቁት በጣም ጠንካራ ሰራተኛ ነው ይህን በትክክል በአግባቡ ቢሞላ እንደው በዚህ በሴንሰስ ላይ እንደውም ምን ያህል ሰው ሰራተኛ እንደሆነ ምን ያህል ሰውም ደግሞ ስንት ኳሊፊኬሽንም እንዳለውም በዚህ ላይ እንደውም የበለጠ ማሳየት የሚቻልበት ጥሩ አጋጣሚ ነው ብዬ ነው የምገምተውእና ይህንን ለመግለጽ ነው። ሌላው ፎርማ አሞላል ላይ ምናልባት ችግሮች ሊኖሩ ይችላሉ። ብዙ ጊዜ ማንበብ መጻፍ መቻል ብቻም ሳይሆን ያንን ፎርማ አሞላል አስመልክቶስ እገዛ የሚያሻቸው ሰዎች ካሉ በማህበረሰብ በኩል እገዛ በምን መልክ ሊያገኙ ይችላሉ? በእርግጥ ተርጓሚ ቀጥታ መስመር ላይ ደውለው ያንን እርዳታ ማግኘት ይችላሉ። ከዛ ባሻገር ሌላ በአማራጭነት እገዛ የሚፈልጉ ወገኖች ካሉ በማህበረሰብ በኩል የሚያገኙት እገዛ አለ? እስካሁን ድረስ አልጀመርንም፣ ግን ጥሩ የሆነ ማሳሰቢያ ነው የሰጠህን። እንደውም ዛሬ እንደውም ይሄንን እንዳንድ ፕሮጀክት እንዳንድ ሆኔ አድርገን የሚያስፈልጋችሁ በዚህ ቁጥር በዚህ ቁጥር ደውሉ ብለን በሰበካ ጉባኤ አመራር በኩል በዚያ በኩል እንዲመጣለን እንደውም ዛሬውኑ መልእክት መላክ እንችላለን። እስቲ እንደውም ይሄ በጣም ጥሩ ጥቆማ ስለሆነ ማለት ነው። ጊዜውም አጭር ነው ሆነ ያለው። እስካሁን ግን ዝም ብለን መልእክቱን ብቻ ነው የላክንላቸው ፎርሙን እንዲሞሉ ፎርሞ አስፈላጊ መሆኑን የሚገልጽ መልእክት ብቻ ነው የተላከላቸው እንጂ እርዳታ ብትፈልጉ በዚህ ስልክ ደውሉ የሚል አልተሆንላቸውም። ግን ጥሩ ጥያቄ ስለሆነ በበኩሌ ወስጀዋለሁ፣ ገዝቸዋለሁ አስፈላጊውን ነገር እናደርጋለን። በዛሬው እና በነገው ወይዘሮ ሰብለስ በማንኛውም እርዳታ ለሚፈልጉ ሰዎች በተለይ በብሪዝበን እና ኩዊንስላንድ አካባቢ ላይ የኢትዮጵያ ኮሚኒቲ ፔጅ አለ፣ ፌስቡካችን አለ፣ የቴሌግራም አካውንትም አለን እዛ ላይ በመግባት ጥያቄ ካላቸው ቀጥታን በመደወል እርዳታ ማግኘት ይችላሉ። ከዛ ባሻገር ግን በአካባቢያቸው አይ ቲንክ እርግጠኛ ነኝ የኛ ማህበረሰብ እርስ በርሱ የተገናኘ ነው ስለሚሆን እርስ በርሱም አንዱ ያልገባውን ሌላውን በመጠየቅ ማድረግ ይችላል። ከአመራሮችም ውጭ ማለት ነው። እንግዲህ ቀስስም እንዳሉት እኛ ብሪዝበን አካባቢ ላይ ቤተክርስቲያኗን በዚህ ደረጃ ኃላፊነት ወስዳ እየሰራች ነው። በቤተክርስቲያን ውስጥ አባላት የሆኑ ኢትዮጵያውያንም በዛ ሄዶ ማግኘት ይችላሉ። ከዛ ባሻገር ግን ኮሚኒቲ ሴንተሮች አሉ። በአጋጣሚ ሆኖ እንግዲህ በኮሮና ወሸባ ውስጥ ነን ያለ ነው እና መቼ እንደሚከፈት አናውቅም። እንግዲህ ነገ ሊለቀቅ ይችላል። እንደዛ ከሆነ የኮሚኒቲ ሴንተሮች አሉ። ይሄ የማይግራንት የሪፊጂ ሪሶርስ ሴንተሮች ማለት ነው እና እዛ ሄዶ እርዳታ ማግኘት ይችላሉ። አስተርጓሚም፣ ባይካልቸራል ወርከር እነዚህ በቋንቋቸው የባህላቸውን የሚያውቁ ሰዎች ሊያስረዱ የሚችሉ ሰዎች ይኖራቸዋል። እዛም መሄድ ይችላል። በቀጥታም ደግሞ ይሄን የሚሰሙ ሰዎች እኔንም ማግኘት ቢፈልጉ በዚህ በአንተ በኩል ሊያገኙን ይችላሉ። በዚህ አጋጣሚ የኢትዮጵያ ኮሚኒቲ የፌስቡክ ፔጅ ኢትዮ ኮሚኒቲ ኩዊንስላንድ ዶት ኦርግ ይላል። እሱ ላይ ገብተውም ቀጥታ ጥያቄ ሜሴጅ ማድረግ ይችላሉ። በዛ መልኩም ልናገኛቸው እንችላለን። ሀያ አራት ሰዓት ክፍት የሆነ ደግሞ የቴሌግራም አካውንትም አለ። እሱም ላይ በመግባት ጥያቄያቸውን እንዲረዱ የሚፈልጉት ነገር ካለ ማስረዳት ይቻላል። ቴሌግራም አካውንት ኢትዮ ዳሽ ኦዚ ኪዩ ኤል ዲ ኢንፎርሜሽን ፔጅ እዛ ላይ ቢፈልጉን ያገኛሉ ማለት ነው። ለአንተም እንግዲህ ይህን ኢንተርቪው፣ ካለ በኋላ ከዚህ ስርም ሊቀመጥላቸው ይችላል በማንኛውም መልኩ እናግዛለን ማለት ነው እና ሌሎችንም እንዲሁ በየቸርቹ ያሉትን በየሞስኩም ያሉትን ይሄን እንዲያረጉ እያበረታታን ያለ ነው። ስለዚህ በአቅራቢያቸው ያለውን ሰው መጠየቅ ይችላሉ ማለት ነው። መላከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን የምስራቅ ኢትዮጵያ ና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ ና የብሪስበን ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ወይዘሮ ሰብለወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ስለ ቃለ ምልልሱ እናመሰግናለን። በዚህ አጋጣሚ በእውነት ኤስቢኤስን እንዲህ አይነት ፕሮግራሞችን ሁልጊዜም ወቅታዊ የሆኑ ፕሮግራሞችን እያዘጋጃችሁ ለህዝብ በማቅረባችሁ ምስጋናችንን እናቀርባለን። ማጠቃለያ ያህል ደግሞ በተለይ ክርስቲያን ለሆናችሁ መጽሐፍ ቅዱስ ስለ ህዝብ ቆጠራ ከሰላሳ ስድስት ጊዜ በላይ በመጽሐፍ ውስጥ ተጠቅሷል። ምንም የሚያስፈራ ነገር የለውም። ጠቃሚ ነገር ነው። ይህን እንድታደርጉ አደራላለሁ። በሁለተኛ ደረጃ መለው ኢትዮጵያውያንና ኢትዮጵያውያት ሁላችሁም አሁን ሀገራችን ያለችባት ሁኔታ ሀገራችን በጭንቅ ላይ ናት ያለችው። ብዙ የተፈናቀለ ህዝብ አለ፣ ህፃናት አሉ፣ እናቶች አሉ። ይህንን አንድ ሁነን ተጋግዘን፣ ተረዳድተን እንድንረዳና ይህን ክፉ ጊዜ አብረን እንድናልፈው ጥሬን አቀርባለሁ። በመጨረሻም ደግሞ ለመላው ኦርቶዶክሳውያን የሚለው አለኝ። ይቺ አዝናት ሳምንትና የሚቀጥለው ሁለት ሳምንታት ጾመ ፍንሰታ ነች። ይህችን ጾመ ፍልሰታ ደግሞ ብዙ ምግባር የሚሰራባት ምሳ የሚገባበት ብዙ መልካም ነገር የሚደረግበት ጊዜ ነው። ስለዚህ ሁላችንም በንጹህ ሊና በአንቃይዶ ልቡና ሁነን በፍቅር በአንድነት ለሀገራችን እየጸለይን ከቁርሳችን የምናገኝ የሚገባንን ያን በማጠራቀም በጾሙ መጨረሻ ላይ ሁላችሁም ይህንን ያገኘነውን አጠራቅመን ለተፈናቀሉ ከላይ ውሃ ከታች ውሃ እየወረደባቸው መከራ ለሚቀበሉ ወገኖች ሲሆን ዘንድ ይህን እንድታደርጉ በመንፈሳዊ ጥሬን አቀርባለሁ። አቶ ካሳሁን ስለተደረገልኝ ቃለ መልስ በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።